ናድምጦልና ነገር ጥቂት ማመልከቻ ስለ ረመዳኑ የመሰናበቻ፣ ጌታችን ይመስገን ደረስን ላይዱ፣ ነገር ግን አዝነናል ለጦሙ በመሄዱ፣ በጦም ያምር ነበር የሁሉም መሄዱ፣ ተወልውሎ ገብቶ ሁሉም በመንገዱ

ተወራቱ ላምን ያላጣው ሶመዲ የሚታደስበት የድኑ መንገዴ ሰው አብረኛው ደጉ ቀን ተነሳ አምሮ ነበር በሱ የሁሉም መደዴ። ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የኢትዮጵያውያን እስልምና ሃይማኖት ተከታዮች መሪ እንኳን ለኢድ አልፈጥር በዓል በሰላም አደረሶ። እንኳን አብሮ አደረሰን። እናመሰግናለን። እንደሚታወቀው የእስልምና እምነት ተከታዮች ላለፉት አራት ሳምንታት የረመዳንን ጾም በመጾም በዛሬው ዕለት ጾሙ ተፈቷል። ጾሙንም ምክንያት በማድረግ ነው ዛሬ እርስዎን እንኳን አደረሳችሁ መልእክትን እንዲያስተላልፉ የጋበዝንዎት። ለመሆኑ የዘንድሮ ረመዳን ከሌሎች ነጻጸር የጾሙን ወቅትም ሆነ የጾሙ ፍቺው ምን ለየት ያደርገዋል? ለየት የሚያደርገው የዘንድሮ በአዲስ መንፈስ ስለ ጾም ነው። እስከ ዛሬ ጸሎት ስናደርገው የነበረ በሀገራችን ላይ የተገኘው ለውጥ በጣም ደስታ ተሰምቶን ጸሎታችን ሞር ኮንሰንትሬት አድርገን ዘንድሮ ጾማችን በስነስርዓት አሳልፈናል። ጊዜ ማጨር ነበረ እንግዲህ እንደምታወቀው ሜልቦርን ውስጥ ሌሊቱ ረዥም ነው፣ ቀኗ በጣም አጭር ነች። ያው የጊዜ ጥረት በስተቀር በጣም በነሻጡ ነው ያሳለፍነው ማለት ነው። በኢትዮጵያ ትልቅ በዓል ነው እንደሚታወቀው የኢዳል ፈጥር በዓል እዚህስ በምን አይነት ድምቀት ነው ኢትዮጵያውያን አውስትራሊያውያን የሚያከብሩት? በተቻለ መጠን እንግዲህ እንደ ሀገራችን ባይሆንም እየተሰባሰብን እየተገናኘን ሌሎችም ጋር ደግሞ ሚክስ የሆነ በስነ ስርዓት እናሳልፋለን። እንደ ሀገራችን ባይሆንም ምንም ያን ያህል ፊልም የምናደርገው ነገር የለም። በጣም በጥሩ ሁኔታ ነው የምናሳልፈው። ያው ሁሉ ፋሲሊቲ ስላለ ተሰባስበንም አንድ ቦታም ተከራይቶ በጥሩ ሁኔታ ነው የምናሳልፈው። ፊልም እናደርገው የለም። እንደ ሀገር በቢሳት ሳይሆን በውጭ ሀገር ደረጃ በስነ ስርዓት ነው የምናሳልፈው ይህንን በዓል። ከሌሎቹ እስልምና እምነት ተከታዮች ከሚያከብሯቸው በዓሎች በምን ይለየዋል? የኢድ አልፈጥር በዓልን በጣም የሚለየው እንግዲህ ወንጀላችን ታጥመን ወጥተናል ሰማያት ድሀውን ስናስታውስ በቻሪቲም በታሪባንም በረሃብም ማታ ማታም ተገናኝተን በጥሩ ሁኔታው ኢባዳ ወይም ደግሞ ለአላ ወርሽብ እያደረግነ በስነስርአት እናሳልፋለን። ይህ በጣም ለየት ያለ ነው። ለምን ሁሉ ሁሉ ሰው በተነሳ አጥየ ጾመው ከወንጀሉ ወይም ያለውን አጠየት ታጥሞ የሚወጣበት ነው። ስለዚህ ትልቅ ቦታ ያለው በዚህ አጋጣሚ ለእስልምና እምነት ተከታዮች በሙሉ በዚህ አውስትራሊያም ሆነ በመላው ዓለም ለሚሰሙት የእንኳን አደረሳችሁ መልእክቶትን ያስተላልፉ ዘንድ እንጋብዛለን። እሺ አመሰግናለሁ የሚለው ተቀበል አላህ ምና ወሚንኩም በአረበኛው ነው በአማረኛው ከሁላችን ጥሩ ስራችን አላህ ይቀበለኝ መላው የኢትዮጵያ ሙስሊሞች ውጭም ሆናችሁም ሀገርም ሆናችሁም እንኳን አላህ በሰላም ተሰታችሁ እላለሁ በዚህ ኦኬዥን ደግሞ ለሀገራችን ላይ ያለው እንቅስቃሴው በጸሎት በስንት ትግል የመጣው ይሄ አላህ ባሪ የመጨረሻው ግቢ እንዲመጣ ሁላችን ተረባርበን ዱዐ ማድረግ ጸሎት ማድረግ እንዳለብን ኢትዮጵያኖች መብታቸው እንዲከበርላቸው እስከ መጨረሻ ሀገሪቷ ሰላም እንድትሆን ሁላችን ፀሎት እንድናደርግ ሁሉም አስታውሳቸዋለሁ በቃ በእኛ በኩልም ይሄ ነው ትልቁ ነገር ዘንድሮ፣ ይሄ ነው አደራችሁ፣ ሁላችሁም በቃ ተገኝቷል። የተገኘው ላይ ደግሞ እንዲጨመርልን አሎት እንድናደርግ ተረባርበን ይሄ አስፈላጊ ብዬ ማለት መልካም የኢድ አልፈጠር በዓል ይሁንሎት እንላለን፣ ለእርሶም እንዲሁም ደግሞ ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የኢትዮጵያውያን እስልምና ሃይማኖት ተከታዮች መሪ ስለነበረን ጊዜ እናመሰግናለን። እኔም አመሰግናለሁ፣ አንቺን በረካሁኝ፣ አላህ ይባረክሽ። ማርታን አስባችሁ በየአመቱ በየኦኬዘኑ ይሄን አስባችሁ ማድረጋችሁ በጣም ደስታ ይሰማናል። ይሄ አንድነታችን የሚገልጽ ነው። እናንተ በፋ ረካችሁ፣ አመሰግናለሁ። ሰላም ከኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍላችን መልካም በዓል እንላለን ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን

سيتون بإيمان بتقوى بمعرفة أسسوا خلقهم بنشاط لبهم كسكسوا يا مغفران شما لسنت على بسوا سنت قلب ترك فإيمان رسوا ها هم بما لقوا سوا ناس لكسوا تلقون تلشون قلبنا على وسوا تواتبت نبارس بس لسوا

يا وندم قار يا متوا وكيا يا مغفرة ورات الله ما ترك يا حرم بيا نو تزات يا يا سعدا ورنو توبت مرة يا خيرات مزنبيا يا رحمة مفلك ኒዕማው በረመዳን ይበዛል አርዛቁ ያምራል ዘየናለ የሁሉም አርዛቁ ሀብስ በመግባቱ ሸይጣን በመራቱ ተሰውላ ይጠፋል ብክድና ኒፋቁ የወሩሁላ ዋና በላጭ ታላቁ ናንተመለየቱ ጨነቀን ፊራቁ የበረከ ወራክ የኸይር አማና ሄርኮይ ቀበለውን ባድዋር ገህወና ውደታ መሐባ ሶፋና ሚርቃና ተከትለው ሄዱ ያንተኑ ጎዳና፣ ደህና እንዳገኘን ዘንድሮም እንደምና አላህ ያገናኘ ለከርሞ በደህና። ረመን ደብጣን ሄዴ ወሩን ቆጡ ብዙ ወንጀለኛ ተወንጀል አስምሮ ሴት ወንዱን በኢማን ዘይን ዋሳምሮ በቁርአን በሶላት መስጂዱን ነውሮ አላህ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።